በውጭ ጉዳይ ሚኒስቴር መስሪያ ቤት የአፍሪካ ጉዳዮች ቃል አቀባይ ሚስተር ጄፍሪ ሎሪ የኢትዮጵያን የሰብአዊ መብት ጥሰት በኦሮሞ በአማራና በሌሎችም ብሔረሰቦች መደረጉን ኮን ነው በኢሜይል በሰጡኝ መልስ ከአራት ወር በፊት የውጭ ጉዳይ ሚኒስትሩ ቃል አቀባይ ጆን ኪሩብ የሰጡትን መግለጫ በማስታወስ በኦሮሞ ብሔር ላይ ያነጣጠረው የእስር የግድያና የአፈና ተግባር በአስቸኳይ ቆሞ ከህዝቡ ጋር ወደ ውይይት እንዲገባ መንግስታቸው ማሳሰቡን አስታወሰ ዋል የመጽሐፍ የመሰብሰብ የመቃወምና የመናገር መብቶችን ጨምሮ የጋዜጠኞችና የፖለቲካ መሪዎችን ድምፅ እንዲያከብር መጠየቃቸውን ነበር የጠቆሙት። የኢትዮጵያ መንግስት የሰብአዊ መብት ይዞታውን እንዲያሻሽል የዩናይትድ ስቴትስን ሚናም በገለጹበት የኢሜይል መልእክታቸው ባለፈው መጋቢት በስድስተኛው የኢትዮ ዩኤስ ሁለትዮሽ ስብሰባ ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሽያን ጨምሮ በአፍሪካ ጉዳዮች ረዳት ሚኒስትር የሰብአዊ መብት ዲሞክራሲና የሰራተኛ ጉዳዮች ኃላፊ ቶም ሚሊኒዮስኪ የተመራው ቡድን ከኢትዮጵያ ውጭ ጉዳይ ሚኒስቴር ባለስልጣን አምባሳደር ታዬ አጽቀ ስላሴ ጋር መነጋገራቸውን አውስተዋል። በዚህም መሰረት በመልካም አስተዳደር በዲሞክራሲና በሰብአዊ መብት ጥሰት ዙሪያ ጥልቅ ውይይት ተደርጓል። እንደ ሚስተር ጄፍሪ ገለጻ የኦሮሚያና የአማራ የሲቪል ማህበረሰቡ በመልካም አስተዳደር ውስጥ የሚኖረው ሚና ለግንቦት ሰባት ስለ ስልጠናና የመገናኛ ብዙሃንን የተመለከተ ውይይቶችን አድርገናል ብለዋል። ዩናይትድ ስቴትስ የምስራቅ አፍሪካ አጋር ሀገር ኢትዮጵያ ጋር የረጅም ጊዜ ጥቅምን ባገናዘበ መልኩ የዲሞክራሲ ተቋማትን በማጠናከር በምጣኔ ሀብት ዕድገት፣ ንግድ፣ ኢንቨስትመንት ሰላምና ደህንነትን ለማረጋገጥ ሀገራቸው በቅርበት እየሰራች ነው ብሏል። በዚሁ አጋጣሚም ኢትዮጵያና ኤርትራም ችግራቸውን በውይይት እንዲፈቱ የሀገራቸው አቋም መሆኑን ሳይገልጹ አላለፉም። የውጭ ጉዳይ ሚኒስትሩ ጆን ኬርም በዓመታዊ የየሀገራቱን የሰብዓዊ መብት ሪፖርትን አስመልክተው በሰጡት መግለጫ እንዲህ ነበር ያሉት And in the arena of human rights, every government has the ability to improve, including the United States. ማንኛውም መንግስት የሰብአዊ መብት አያያዙ ማሻሻል አለበት። ይህንንም ስል ዩናይትድ ስቴትስንም ይጨምራል። ሰብአዊ መብት የሞራል ግዴታ ነው። የሰብአዊ መብት በዓለም ደረጃ በአብዛኛው ሀገራት ተቀባይነት ቢኖረውም ያንኑ ያህል ጥቂት ሀገራት ሲጥሱ ይታያሉ። ቻይናና ሩሲያን ጨምሮ የተለያዩ ሀገራትን የተቹት የውጭ ጉዳይ ሚኒስትሩ በመግቢያ ንግግራቸው ስለ አፍሪካ ምንም ያሉት ነገር አልነበረም። ጆን ኬሪ ቀጠሉና በተለይ ሴቶችንና አናሳውን የህብረተሰብ ክፍል ያገለለ የሁሉንም ማህበረሰብ የተመጣጠነ ተሳትፎን ያጣል። የፖለቲካ ነጻነትን ያላጣጣመ መንግስት፣ በሙስና የተዘፈቀ መንግስት ዘለቄታው አያምርም የማህበረሰቡን አመኔታ ያጣል። ከብዙ ሀገራት በተሻለ አዘርባጃን ብዙ የፖለቲካ እስረኞችን በመልቀቋ አድናቆት ተችሯታል በውጭ ጉዳይ ሚኒስትሩ። የመካከለኛው ምስራቅ ሀገራትም፣ ሶሪያ ኢራቅና መሰል ሀገራት የሰብአዊ መብት ይዞታቸው በገለልተኛ አካላት እንዲጠና ጠይቋል። ጆን ኬሪ የመንግስታቱ የሰብአዊ መብት ድንጋጌዎች እንዲከበሩም ሀገራቸው ተጽዕኖዋን እንደምትቀጥል ሳይገልጹ አላለፉም። ለዶቼቬሌ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ